የዓለም አቀፍ ድንጋጌዎችን መተግበር የሚከታተለው የተባበሩት መንግሥታት የሕፃናት መብቶች ኮሚቴ በጂኔቫ ላለፉት ሦስት ሳምንታት ሲያካሂድ የቆየውን ስብሰባ ያጠናቀቀው በትናንትናው ዕለት ነው። ዐሥራ ስምንት ገለልተኛ ባለሙያዎች ያሉበት ይኸው ኮሚቴ አምስት የአፍሪቃ ሀገሮችን ማለትም ቤኒን፣ ኬንያ፣ ሴኔጋል፣ ዛምቢያና ዚምባብዌን ጨምሮ በጠቅላላው የዐሥራ አራት ሀገሮችን የሕፃናት አያያዝ ሁኔታዎች መርምሯል። ኮሚቴው ባደረገው ምርመራ በእነዚህ አስራ አራት ሀገሮች ውስጥ አሁንም የሴቶች ግርዛትና ለአቅመ ሔዋን ያልደረሱ ሕፃናት ልጆችን መዳርን የመሳሰሉ ጎጂ ባህሎች መካሄዳቸው የቀጠለ መሆኑን ደርሶበታል። በተለይ ኬንያን በመሰለው ሀገር ደግሞ በሴቶች ልጆች ላይ ወሲባዊ ባርነት በቤተሰቦች ውስጥ የመፈጸሙ ሁኔታ ባለሙያዎቹን በጥልቅ እንዳሳሰባቸው ተጠቅሷል። የወሲባዊ ባርነት አያያዝ ብዙውን ጊዜ ወደ አስገዳጅ ግንኙነት ያመራል ተብሏል። ገለልተኞቹ የተባበሩት መንግሥታት ድርጅት የሕፃናት መብቶች መከበርን የሚከታተሉ ባለሙያዎች በሪፖርታቸው ላይ በኬንያ የቆዳ ወይም የአይኖቻቸው ቀለም የተለየ ሰዎች የሰውነት አካል የታመሙ ሰዎችን የማዳን ተአምራዊ መድኃኒትነት አለው እየተባለ በሕፃናት ላይ የሚፈጸም ግድያንና በሕገወጥ መንገድ ከሀገር ሀገር ማሸጋገርን በጥብቅ አውግዘዋል። ይህን አይነቱ የተሳሳተና እጅግ ሰቅጣጭ አሰራር በአስራ ስድስት የአፍሪካ ሀገሮች ውስጥም እንደሚካሄድ ግን ባለሙያዎቹ ሳይጠቅሱ አላለፉም። በተባበሩት መንግስታት ድርጅት የመብቶች ቃፊሩ ኮሚቴ ሰብሳቢ ቢንያም መዝሙር ለአሜሪካ ድምፅ ራዲዮ ጣቢያ እንደተናገሩት አልባኒዝም ወይም የተለየ የቆዳ ወይም የአይን ቀለም ያላቸውን ሕፃናት እየገደሉ የሰውነታቸውን ልዩ ልዩ አካላት ለመፍትሔነት የመጠቀሙ አሰራር በአብዛኛው የሚፈጸመው ከፖለቲካ ምርጫዎች ጋር በተያያዘ ነው። ምክንያቱ የሕፃናቱን የተቆራረጠ የሰውነት አካል በዚህ አይነት ጊዜ መጠቀሙ መልካም ውጤት ያስገኛል ተብሎ ስለሚታመን መሆኑንም ቢንያም መዝሙር ያስረዳሉ። ለምሳሌ ያህል በኬንያ ምርጫዎች ወቅት በአንዳንድ የአገሪቱ ግዛቶች ውስጥ ይህን አይነት ሁኔታዎች ተፈጽመዋል፤ የጥቃቶቹ ብዛትም ጨምሮ ታይቷል። በጎረቤት አገር የአካባቢና ብሔራዊ ምርጫዎች ወቅት የተፈጸሙት እነዚያ ጥቃቶች በሌላ ጎረቤት አገር ምርጫዎች ላይ አሉታዊ ተጽዕኖ በማሳደር የግድያው መጠን እንዲጨምር አድርገዋል። በተባበሩት መንግስታት ድርጅት የመብቶች ቃፊሩ ኮሚቴ ሰብሳቢ ቢንያም መዝሙር አክለው እንዳስረዱት አልቢኖስ ተብለውም በሚጠሩት በእነዚህ የቆዳ ወይም የአይኖቻቸው ቀለማት በተለወጡ ሕፃናት ላይ የሚፈጸሙ ግድያዎች ጉዳይ አንድ አገር ብቻውን ሊያስወግደው የሚችል ችግር አይደለም። ችግሩን ለማስወገድ የብዙ ሀገሮችን የተባበረ ጥረትና ምላሽ ይጠይቃል። በባለሙያው ምክር ኮሚቴው የምዕራብ አፍሪካዊቷን ሀገር ቤኒንን ነጥሎ በማውጣትም አሰራሩን ለመንቀፍ ተጠቅሞበታል። ቢንያም መዝሙር እንደሚያስረዱት በቤኒን ሕፃናት፣ በተለይ እንስቶቹ፣ ከቤተሰቦቻቸው እየተነጠሉ ይወሰዱና ለጥንቆላ መሰል ተግባር እንዲውሉ ይደረጋል። In these እንደነዚህ ባሉ ሂደቶች ሕፃናቱ ትምህርት የማግኘት ከቤተሰቦቻቸው ጋር የመገናኘት፣ የጤና አገልግሎትና የመሳሰሉት እድሎቻቸው በሙሉ የተዘጉ ናቸው። ሕፃናቱ በዚህ አይነት ተይዘው በሚቆዩበት ወቅት አስገዳጅ ወሲብ በሚፈጸምባቸዋል። የቤኒን መንግስት ሕፃናቱን ይህን ከመሰለው ጎጂነት ካለው ባህላዊ አሰራር በማላቀቅ የሥነ አእምሮና ማኅበራዊ አገልግሎቶች እንዲያገኙ የገንዘብ እርዳታም እንዲሰጣቸው ያደርግ ዘንድ ኮሚቴው ጥሪ አቅርቧል።